ከፊል አውቶማቲክ ጠመንጃዎች እንደ መስጠየስ አከታትለው በብዛት ጥይት እንዲተኩሱ የሚገጠመውን ማቀባበያ ጥቅም ላይ እንዳይውል የከለከለውን እገዳ ባለፈው ሳምንት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ቀልብሶታል። የአሜሪካ ድምፁ ስካት ስተርንስ ባጠናቀረው ዘገባ እንዳመለከተው የጠቅላይ ፍርድ ቤቱ ውሳኔ የምሳሪያና የምሳሪያ ባለቤትነት ጉዳይ በመጪው ፕሬዝዳንታዊ ምርጫ አብይ ጉዳይ ሆኖ እንዲቀጥል ያደርጋል ሲል ዘግቧል። ቆንጅታዬ እንደሚከተሉት አቅርቧል። በእንግሊዝኛ መጠሪያው ባምፕ ስታክ የሚባለው በደቂቃ በመቶዎች የሚቆጠሩ ጥይቶችን ለመተኮስ ጠመንጃ ላይ የሚገጠም አቀባቢያ ሲሆን እንደ አውሮፓውያን አቆጣጠር በ2017 ዓ.ም ኔቫዳ ክፍለ ግዛት ላስቬጋስ ከተማ ውስጥ በአንድ የሙዚቃ ዝግጅት ላይ 60 ሰዎች በጥይት ከተገደሉ በኋላ በቀጠለው በ2018 በጊዜው ፕሬዝደንት የነበሩት ዶናልድ ትራምፕ አግደውት ነበር። ከፊል አውቶማቲክ መሳሪያ ላይ የሚገጠም ፈጣን የጥይት ማስፈንጠሪያ የሚያግደውን አዲስ ደንብም ለማውጣት የሚያስፈልገውን ሂደት ዛሬ ጠዋት አጠናቀናል። በላስ ቬጋሱ የሙዚቃ ኮንሰርት ታዳሚዎች ላይ ተኩስ የከፈተው አጥቂው አጠገቡ ከሚገኝ ሆቴል መስኮት ላይ ሆኖ ከአንድ ሺህ የሚበልጡ ጥይቶችን ያዘነበባቸው በእነዚህ ተገጣሚ ፈጣን የጥይት ማጠባበያዎች ተጠቅሞ ነበር። ባለፈው ሳምንት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ብዙሃን ወግ አጥባቂ ዳኞች የቀድሞ ፕሬዚደንት እገዳውን በማጽናት ስልጣናቸውን ተላልፈዋል በማለት እገዳውን ቀልብሰውታል። ይህ የጠቅላይ ፍርድ ቤቱ ውሳኔ ታዲያ የመሳሪያ ባለቤትነት ጉዳይ በህዳር ወር በሚካሄደው ፕሬዝደንታዊ ምርጫ አብይ ጉዳይ ሆኖ እንዲቀጥል የሚያደርግ ነው። የዶናልድ ትራምፕ የምርጫ ዘመቻ አሜሪካውያን የጠቅላይ ፍርድ ቤቱን ውሳኔ እንዲያከብሩ አሳስቧል። እሳቸውም ፍሎሪዳ ውስጥ ዓርብ ዕለት ልደታቸውን ምክንያት በማድረግ ለተሰበሰቡ ደጋፊዎቻቸው ባሰሙት ንግግር እሳቸው ቢመረጡ በዩናይትድ ስቴትስ ሕገ መንግሥት ሁለተኛ ማሻሻያ አንቀጽ የተደነገገው የመሳሪያ ባለቤትነት መብታችሁ ይከበራል ብለዋል። የጠመንጃ ባለቤት የሆኑ ሰዎች ወጥተው ድምፃቸውን እንዲሰጡ ማድረግ አለብን አለዚያ ጠመንጃችሁን የምታጡበት ቀን ሩቅ አይሆንም ምክንያቱም እነሱ ሁሉን ነገር ለመንጠቅ ነው የሚፈልጉት መሳሪያችሁን ይወስዱባችኋል። ጥይቱን ሁሉ ይወስዱታል። የተነሱት ሁለተኛውን የህገ መንግስት ማሻሻያ አንቀጽ ለማጥፋት ነው። የፕሬዚደንት ጆ ባይደን የምረጡኝ ዘመቻ በበኩሉ የዩናይትድ ስቴትስ ምክር ቤት ተገጣሚውን ፈጣን የጥይት ማስፈንጠሪያ የሚያግደውን ህግ መልሶ እንዲያጸናው ጥሪ አቅርበዋል። ምክትል ፕሬዚደንት ካሜላ ሃሪስ ጋር ሲመጣ መራጮች ምን አይነት ውሳኔ ይወስዳሉ የሚለውን ብንመለከት እኛና የቀድሞ ፕሬዚዳንት ያለን ተጻራሪ አቋም በግልጽ የሚታይ ነው። አትርሱ፣ የቀድሞ ፕሬዚዳንት አሜሪካ ውስጥ በጠመንጃ የሚፈጸሙ ጥቃቶችን በሚመለከት በቃ ቻሉት ነው ያሉት። ስለዚህ ይህንን ጉዳይ በደንብ ትኩረት ሰጥተን ልናስብበት ይገባል። ይሄ ትልቅ ጉዳይ ነው። ሁላችንም ሀሳባችንን ልንገልጥበት እንደሚገባ ማወቅ አለብን። በዩናይትድ ስቴትስ ምክር ቤት የዶናልድ ትራምፕ ደጋፊ የሆኑ አባላት የጠመንጃ ባለቤቶች ጥይት የሚያሽጎደጉደውን ተገጣሚ መጠቀም መብታቸው ነው በማለት ይደግፋሉ። አንዱ የፍሎሪዳው ሪፐብሊካን ኮንግረስማን ባይረን ዶናልድስ ናቸው። ከአሰብ ነው እጃቸውን የተጎዱ አሁንም ጠመንጃ የሚተኩሱ ሰዎች ይኖራሉ። ጠመንጃው ላይ የሚገጠመው ፈጣን የጥይት ማቀባበያ ለእነሱ የተጎዳ ክንዳቸው ላይ ድጋፍ እንዲሆናቸው የሚገጠም ነው እንጂ ሌላ አይደለም። ዜጎችን ኢላማ አድርገው ይተኩሱበታል ማለት አይደለም፣ ሆኖም አያውቅም። የፕሬዝደንት ባይደን ደጋፊ የምክር ቤት አባላት በበኩላቸው የጠቅላይ ፍርድ ቤቱ ውሳኔ የሰዎች ሞት እንዲቀጥል የሚያደርግ ነው ሲሉ ተችተዋል። የካሊፎርኒያው ዴሞክራት አዳም ሺፍ በእነዚህ በፍጥነት ጥይት ማቀባበያዎች ካለጥርጥር በቅርቡ አንድ አሳዛኝ አደጋ ማየታችን የማይቀር ነው። ያን ጊዜ ሁላችንም ለምን አስፈለገ? ለምንድን ነው በዚህ ሁኔታ መኖር የምንቀጥለው? ብለን ራሳችንን እንጠይቃለን። በፒው የምርምር ማዕከል መረጃ መሰረት ከአሜሪካውያን ውስጥ ወደ አንድ ሶስተኛውን የሚይዙት የጠመንጃ ባለቤት መሆናቸውን የተናገሩ ናቸው። ፕሬዝደንታዊ ምርጫው ከመካሄዱ አስቀድሞ ጠቅላይ ፍርድ ቤቱ በሌላ መሳሪያ መታጠቅን የተመለከተ ጉዳይ ላይ ውሳኔ እንደሚሰጥ ይጠበቃል። ከቤት ውስጥ ጥቃት በተያያዘ ተወንጅሎ የተከሰሰ እና በከሳሹ ላይ እንዳይደርስ በፍርድ ቤት ትዕዛዝ የተሰጠው ሰው መሳሪያ የመታጠቅ መብት አለው ወይ? በሚለው ጉዳይ ፍርድ ቤቱ ውሳኔ እንደሚሰጥ ይጠበቃል።